የቦረና ዞን ነዋሪዎች በዞኑ በርካታ ወረዳዎች የኦሮሚያ ክልል ልዩ የፖሊስ ኃይልና የፌዴራል መከላከያ ኃይል ለአባገዳነት ታይተው ያሉትን ጨምሮ በርካታ ሰዎችን አስረዋል ይላሉ። አንዳንድ የአካባቢው ነዋሪዎች እንደገለጹ ተታስረዋል የተባሉ ሰዎች በአካባቢው በኦሮሞ ነጻነት ሰራዊት ስም የሚንቀሳቀሱትን ደግፋቸዋል በሚል ነው ብለዋል። የቦረና ዞን ጸጥታ ቢሮ በበኩሉ በዞን ውስጥ በትጥቅ ትግል የተሰማሩትን ለመደምሰስ ዘመቻ ላይ መሆኑን መናገሩን ጠቅሶ ገልሞ ዳዊት ተከታዩን አጠናቅረዋል። በደቡብ ኦሮሚያ ቦረና ዞን ውስጥ የክልሉና የኢትዮጵያ መከላከያ ኃይል አባላት በርካታ ሰዎች አስረዋል ብለዋል የዞኑ ነዋሪዎች። አንድ ስማቸው እንዲጠቀስ ያልፈለጉ የቦረና ዞን ነዋሪ ሰዎቹ ተጠርጥረው የታሰሩት በዞኑ እንደሚንቀሳቀሱ ከተነገረው ከኦሮሞ ነጻነት ሰራዊት ጋር ግንኙነት አላቸው በሚል ነው። ሁላሚያስፈችት ንድርቶ ከባለፈው ሳምንት ጀምረው በርካታ ሰዎች እየታሰሩ ነው። ይህ ስርዓት ከበፊቱ በጣም በተጠናከረ መልኩ ነው እየሆነ ያለው። ከታሰሩ መካከል ለአባ ገዳነት የታጩ ሰዎች አሉበት። የሀገር ሽማግሌዎች ልጆች፣ እንዲሁም ወጣቶች፣ የመንግስት ሰራተኞች፣ በአጠቃላይ ማንንም ሳይለዩ ነው እያሰሩ ያሉት። የአሁኑን ዙር እስር ልዩ የሚያደርገው ደግሞ በቦረና ለአባ ገዳነት የታጩ ሰዎች ታላቅ ቦታ ይሰጣቸዋል። አባ ገዳ ጀልዴሳ ጉዮን አስረው ጣቢያ ነው ያሉት። ታማሌ፣ አባ ገዳ ሆኒቱ ገና ዱረንታና፣ ነምከና፣ ከበጅ ቶኩማ ገማ እኚህ የቦረና ዞን ነዋሪ አክለው ሲናገሩ እስሩ በተለይ ታጣቂ ሚሊሻዎች ይንቀሳቀሳሉ በተባሉ የቦረና ዞን ወረዳዎች ማለትም በዳስ በአሬሮ በሞያሌ በዋጭሌ በሚኦ በድሬ በኤልወዬ በድብሉቅና በመሳሰሉት ማገርሸቱን ገልጸዋል። ለኮሱ ነማገድ ዚያቱ ለሚ ከመቃም ብምጫላን ከመቃ ወልጠ አርገተንገራማ ከፍጠን ጉያ ደንገል ዘና የሚባል ጃዛም ካሊ ፍርታ የሚደረም ናም ኢብ ለማፉላኒ በቃ ብኻና ጋሲን ጋጋሩ ነሚ ጋሲ ርዝር ነሚ ያሚ ወልጥቃ ባጋር ልብሸን ጃት እዩን ገማን ና ፍላን ነሚ ንጅር ንጅሩ የታሰሩ ሰዎች ቁጥር እስካሁን በውል አይታወቅም። እስካሁን ስማቸውን ያገኘን ሰዎች ሁለት መቶ አስር ደርሰዋል። ግን በአግባቡ ቢቆጠር እስከ ስድስት መቶ ይደርሳል። ለምን ካልክ ሰዎች በብዙ ቦታ ነው ታስረው ያሉት። እየታሰሩ ያሉት ደግሞ አሁን ላለው መንግስት ድጋፍ ያላሳዩ በማህበራዊ ሚዲያ ትችቶችን የሚሰነዝሩ መብታችን ሊከበር ይገባል የሚሉ ናቸው። እናም ፌስቡክ ዝፈራት ወ ከናከታዊ ጅራኮ ጅሪ ንቲ አሚቀጀሱ ንዴሙ ትንጅርቱ እናማ ናማ ምርጊሴን ከበጀሙ ቀብሳ የ የቦርና ዞን ነዋሪዎች መታሰራቸውን ካረጋገጡ ውስጥ አንዱ እጩ አባገዳ ጀልዴ ሰጉዮ ናቸው። እዚያማ ገዳ ተኮንዱዱባ ፉዉጥ ይህ ወኔ ቤከማን ተኮላ የሚገርዱ እሱ አሁን ከአንድ ዙር የገዳ ስርዓት በኋላ ነው ወደ አስተዳደር የሚመጣው። ለምን እንደታሰረ የሚታወቅ ምንም ነገር የለም። ነገር ግን በማህበራዊ ሚዲያ ባለፈው የዞን አስተዳደር ኃላፊዎች ተልተሌ ወረዳ ሄደው ጉብኝት ባደረጉበት ወቅት የአበል ወረዳም የተለያዩ ሰብሎችን የምታበቅል ወረዳ ስለሆነች የአስተዳደር ትኩረት ትፈልጋለች በማለቱ ነው። ትችት ያቀርብብናል ብለው ነው ያሰሩት። ያ በሎ ነው ያለው። አሁን ከታሰረ አምስት ቀን ሆኖታል። የአበሉም ጅራ ማገር ጉያ አፍሪ ሸኒ የከስ ቱሬ ጅራ ንለ ነኮ ኩምሳቲ ነሚ ያ ቦቲን ገዳለ ያ ጉዮ ናቱ ቤካሬ ኒ ዋንቶ ኮለካ አኒ ፍሬር ለናርጂ የአሜሪካ ድምፅ ያነጋገራቸው የቦርና ዞን ነዋሪዎች ለታጣቂዎች ድጋፍ አድርጋቸዋል ተብለው በቁጥጥር የዋሉ ሰዎች ላይ የጸጥታ ኃይሎች የሰብአዊ መብት ጥሰት እየፈጸሙባቸው ነው ሲሉም ወንጅለዋቸዋል። አንድ የቦረና ዞን ዳስ ወረዳ ነዋሪ አራት የቤተሰባቸው አባላት በጎርሌ ታስረው ያሉበትን ሁኔታ እንዲህ ያብራራሉ። ከቤተሰቤ አሁን በጸጥታ ኃይሎች ታስረው ያሉት ጃተኒ ሶራ፣ ዱለቸ ሶራ፣ ጡሜ ሶራ ናቸው። እነኚህ አሁን የፈጸሙት ወንጀል የለም። ባለፈው በዳስ አካባቢ የጸጥታ ቢሮ ባልደረባ ተገሎ ነበር። በዚያ ምክንያት ነው አስረዋቸው ያሉት። እነሱ ግን ምንም የሚያውቁት ነገር የለም። አሁን ታስረው ባሉበት ቦታ እየተደበደቡ ነው የሚገኙት። በጉልበታቸው አንበርክከው ያስኬዷቸዋል። ሲታመሙ የሚደርስላቸው አካል የለም። እናም በችግር ውስጥ ነው ያሉት። ጊርባኖ ከመኑ ቁጥራቸው የታጠቁበት ነ ሳ መዳን እኚህ የዳስ ነዋሪ ታስረው ያሉትን ዘመዶችን መጠየቅ አስቸጋሪ መሆኑንም አክሎ ይናገራሉ። አቶ ጃርሶ ቦሩ የቦረና ዞን ጸጥታና ደህንነት ቢሮ ኃላፊ ስለ ጉዳዩ ተጠይቀዋል። በኦሮሞ ነጻነት ሰራዊት ስም የሚንቀሳቀሱ ታጣቂዎች ከቀናት በፊት በዋጭሌና በዳስ ወረዳ በህዝብ ተሽከርካሪ ላይ ተኩስ ከፍተው ሰዎች አቁስለዋል ብለዋል። ከዚያ በፊትም በተለያዩ የቦረና ዞን ወረዳዎች ውስጥ ጥቃት ከብቶ እንደነበር አስታውሰው የዞን አስተዳደር ከኦሮሚያ ክልላዊ መንግስት የጸጥታ ኃይሎች እንዲሁም ከኢትዮጵያ መከላከያ ሰራዊት ጋር እርምጃ እየወሰደ ነው ብለዋል። እየተወሰደ ያለው እርምጃ በዞን አስተዳደር ኃላፊዎች ይመራል ያሉት ኃላፊው በቁጥጥር ስር እየዋሉ ያሉት በወንጀል ድርጊት የተጠረጠሩ ናቸው ብለዋል። በእስር የመብት ጥሰት እየተፈጸመባቸው ስለተነገረው ሰዎች ሲመልሱ ደግሞ ቀጣዩም ብለዋል። አቶ ጃርሶ አካቱም ሴራቲ ቆረተሙ ማለት ኢኑማኒቲ ሚደንካማ ሁምናለን ወ በህጋዊ መንገድ ነው ምርመራ የሚደረግላቸው እንጂ የሰብአዊ መብታቸው ተጥሶ የሚደረግ ምርመራ እኔ ጋር የደረሰ ነገር ምንም የለም። ኮንስቲቱሽናሊ ቪዮሌት ጎጠኒ ኢኑማኒቲ ነምረት ራወተን አናብር ጠቀቤ እንግር አቶ ጃርሶ በዘመቻው በቦረና ዞን የታሰሩ ሰዎች ቁጥር ስንት ይሆናል ተብሎ ተጠይቀው ቁጥሩን በውል እንደማያውቁት ገልጸዋል። በያበሎ ላለፉት ቀናት ታስረዋሉ ስለተባሉት እጩ አባ ገዳ ጀልዴሳ ጉዮ ሲመልሱ የጸጥታ ኃይሎች አባ ገዳ ጀልዴ ሳን ትላንት እንደለቀቋቸው ለቪኦኤ አረጋግጠዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ